የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22፣ በ25 ና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ

የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበራዊ ግዩራን ዘር ኢትዮጵያ አመታዊ ልዩ የእውቅናና የሽልማት ስነ ስርዓት ባለፈው እሁድ ተካሂዷል። ከሰው ሰራሹ ታሪክ ወጥተን ቀጣዩን ትውልድ ምንድን ነው ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ ሰዓት ብለዋል እና መቆስቆስ መቻል አለብን። እምቢ የሚል አለመቻልን የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ የምንፈጥረው ከቤታችን ከአስተዳደጋችን ጀምረን

የፈለጉትን ነገር ለማግኘት ያው ፈተና ይኖረዋል። ቀላል መንገዱ ካልተቻለ፣ ከበድ ያለ ነገር ይኖራል። አሁን የመኪና መንገድ እንዴት ነው፣ ፍጥነት እንዳይኖር የሚያግድ ነገር አለ። ግን ከዛ በኋላ ፈጠን ብሎ መንዳት ይቻላል። ህይወትም እንደዛ ነው። ህይወት ቀጥ ቢል ኖሮ ይጣፍጥ ነበረ ደስ ይል ነበረ? ምንድን ነው ያልኩኝ፣ እዛ ጥያቄ ያነሳሁት ኬት ነው የምንጀምረው፣ ይሄን ነገር ማን ነው የምናስታርቀው? እ ምክንያቱም ሀገራችን እኮ በአሁኑ ሰዓት በሃይማኖት በብሄር በድንበር በፖለቲካ የተለያዩ ናቸው።

የዓመቱ ተሸላሚዎች የህግ ጠበቃና የመብት ተሟጋቿ ወይዘሮ የትነበርሽ ንጉሴ፣ የአዲስ አበባ ዩኒቨርሲቲዋ የሥነ ሕይወት ጥናት መምህር ፕሮፌሰር የዓለም ፀሐይ መኮንንና ዕውቋ አትሌት ኮሎኔል ደራርቱ ቱሉ ናቸው። በተከታታይ የሰማችኋቸው የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ቱባ ሥራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታሰቡበት አዲሱ ቋሚ ቅንብራችን የተጀመረ ወግ

በማስተማር ወቅት እንኳን አንዳንድ ሰው ከነገረህ ትማራለህ፣ ሌላው በሕይወቱም በምሮውም በአነጋገሩም በሰውነቱም ያስተምራል። እሱ ሁለተኛው አይነት ነበረ። በሙያ ረገድ ገበበ ገጣሚነቴን አስመስክሬ ጨርሻለሁ ብሎ ኤክስፐርመንት ታድርጓል። የሚያነሳቸውን ጉዳዮች አንስተዋል። ለምሳሌ መስከረም የሚል ግጥም አለው። እኔ እንደ ማስተርፒስ ነው የምቆጥረው። ሲምፎኒ ነው። የወንድ የሴት ድምፅ ሲምፎኒን ግጥም ውስጥ እንዴት እንዳስገባው ታያለህ። ዘመኑ እንደው

አንዳንድ ጊዜ የሚያጓጓኝ ትልቁ ሰዎች በአንድ ዘመን መጡ እና

ትንሽ በተን በተን እያደረገ እስካሁን እስከዚህኛው ቢያደረሳቸው ጥሩ ነበረ እያስባለን የኢትዮጵያን ሥነ ጽሑፍ መልክ ለማስያዝ ትልቅ ካደረጉ ሰዎች መካከል አንዱ ነው። አሁን የሥነ ጽሑፍና የቲያትር ጥበብ መምህር አያሲና ጸሐፊ ተውኔ የደበበ ሰይፉን ሕይወትና ስራ ለምን ቃኝበት ደርስ ያለው ወግ የተመለሱት ሶስቱ የቀድሞ ተማሪዎቹ ዶክተር በድሎ አቅጅራ አቶ ገዛ ሀኝ ጌታቸውና አቶ ተፈሪ መኮንን ናቸው።

ደስ የሚል ነገር ግን የሩቅ ብለን ነበረ። በጣም የሩቅ የሚመስለው ራዲዮ መጽሔትን ከአዲስ አበባ የማቅረቡ እድልና ሐሳብ ባለፈው ራዲዮ መጽሔት ድንገት ርቀቱ አጥሮ ቀረብ አለ ልበል? ቀረብ አለ አሉላ፣ በጣም ቀረበ ይመስላል። እንዴት አመሸህ ከአዲስ አበባ?

እንደምናመሻህ አዲሱ። እንደምናመሻችሁ አድማጮችም፣ የግንቦት 25 2011 ዓ ም ዝግጅት የፕሮግራሙ አዘጋጆች አዲሱ አበበና እኔም አሉላ ከበደ፣ ብርሃን ኃይሉ ለቅንብሩ ተሰይማለች።

የንጉሴ አክሊሉን ቅንብርና ለዕለቱ ያልናቸውንም ሌሎች መሰናዶዎች ይዘን እንመለሳለን። ባልሰራው ስራ ለነገር አለህበት አዲሱ ወዲሁም መሰንበቻውን ያጡ አድማጮች በናፍቆት እየጠበቁ ይመስለኛል። ለሁሉም የሰዓቱን ያለም ዜና እናስቀድምና እንመለሳለን። እንደምናመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍስሀዬ ነኝ።

የዩናይትድ ስቴትስ ከኢራን ጋር ያለውን ውጥረት ለማርገብ ስትል ካለምንም ቅድመ ግዴታ ከኢራን ጋር የመነጋገር ፍላጎት እንዳላት የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ዛሬ ተናግረዋል። ኢራን ግን ለድርድር ብዙም ተስፋ አላሳየችም። ካለምንም ቅድመ ግዴታ ከነሱ ጋር ተቀምጠን ለመነጋገር ዝግጁ ነን ሲሉ ፓምፔዮ ስዊዘርላንድ ባደረጉት ጋዜጣዊ ጉባኤ ተናግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት አያይዘውም

ሆኖም የዩናይትድ ስቴትስ የዚችን የእስላማዊ ሪፑብሊክ የአብዮታዊ ኃይል ከይሲ ተግባርን መሰረታዊ በሆነ መንገድ የመቀየር ጥረቷን ትቀጥላለች ብለዋል። ኢራን የደህና አገር ባህሪ ስታሳይ ዩናይትድ ስቴትስ ከእሷ ጋር ስለዛ ለመነጋገር ዝግጁ ትሆናለች ብለዋል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ

ኤቢሲ በተባለው የዩናይትድ ስቴትስ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ሲናገሩ ከዩናይትድ ስቴትስ ጋር አዲስ ንግግሮች ይኖራል የሚል እምነት እንደሌላቸው ገልጸዋል። መነጋገር የሚለው ነገር የጫና ሂደት የመቀጠል አካል ነው። እንዲህ አይነቱ ዘዴ በቤትና መሬት መሸጥ ገበያ ላይ ሊሰራ ይችላል፣ በኢራን ላይ ግን አይሰራም ሲሉ አክለዋል።

ቻይና ከ ሰላሳ ዓመታት በፊት ቤዢንግ ውስጥ በቲያንያመን አደባባይ በዲሞክራሲ ደጋፊ ተቃዋሚዎች ላይ የወሰደችው እርምጃ ትክክል ነበር በማለት ተከላክላለች። የቻይና መከላከያ ሚኒስትር ወይ ፌንግ ሲንጋፖር በተደረገላቸው ጋዜጣዊ ጉባኤ ላይ ለቀረበው ጥያቄ ሲመልሱ ጉዳዩ ፍጻሜ ለማግኘት ችሏል። ማዕከላዊ መንግሥት ማቆም ያለበት የፖለቲካ ትርምስ ነበር። መንግስት የፖለቲካ ትርምሱን

በወሳኝነት ማቆሙም ትክክለኛ ፖሊሲ ነበር ብለዋል። ተማሪዎችና ሰርቶ አደሮች ሙስና እንዲቆምና ዲሞክራሲያዊ ለውጥ እንዲደረግ በመጠየቅ ለሰባት ሳምንታት ያህል የተቃውሞ ሰልፍ ሲያካሄዱ ከቆዩ በኋላ እንደ አውሮፓ አቆጣጠር ሰኔ አራት ቀን 1989 ዓ ም ስለተወሰደው እርምጃ ነው መከላከያው ሚኒስትር የተናገሩት። የመንግሥት ወታደሮች ታንኮችን ሳይቀር ተጠቅመው

በመቶዎች የሚቆጠሩ ተቃዋሚዎችን እንደገደሉ ተዘግቧል። የሞቱት ሰዎች ቁጥር በተጨባጭ ባይታወቅም ከአንድ ሺህ በላይ ሊሆኑ እንደሚችሉ ተዘግቧል። ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ አሜሪካ የሜክሲኮን ጉዳይ አብቅቶላታል ብለዋል። በዩናይትድ ስቴትስ ጥገኝነት ለመጠየቅ ወደ አሜሪካ ድንበር የሚያመሩትን የማዕከላዊ አሜሪካ ፍልሰተኞችን ባለማቆሟ ዩናይትድ ስቴትስን ወድታለች ብለዋል።

ሜክሲኮ በግዛቷ በኩል የሚያልፉትን ፍልሰተኞች ካላቆመች በስተቀር ወደ ዩናይትድ ስቴትስ በምትልካቸው ሸቀጦች ላይ የአምስት ከመቶ ቀረጥ ለመጨመር የዛቱት ትራምፕ ሜክሲኮ መውሰድ እንጂ መስጠትን አታውቅም፣ ለብዙ አስርተ ዓመታት እንደዛ ስታደርግ ኖራለች ሲሉን አቅፈዋል። የሱስ አስያዥ መድኃኒት ህገወጥ ነጋዴዎች በህገወጥ ሰው አሸጋጋሪዎችና በተመሳሳይ ቡድኖች እንዲሁም

በህገ ወጥ ፍልሰተኞች አገራችንን መውረር ማቆም አለባቸው። ካልሆነ ግን በቂልነት ወደ ሜክሲኮ የሄዱትን ኩባንያዎቻችንን የስራ ዕድሉን ከፍተኛ ቀረጥ በማስከፈል ወደ ዩናይትድ ስቴትስ እንዲመለስ እናደርጋለን ሲሉ በትዊተር ዝተዋል። የሜክሲኮ ፕሬዝዳንት አንድሬስ ማኑዌል ሎፔዝ ኦብራዶር ሀገራቸው በህገ ወጥ ፍልሰት ላይ ከባድ እርምጃ ልትወስድ ትችላለች ባሉ ማግስት ነው ትራምፕ ዛቻውን ያሰሙት።

በዩናይትድ ስቴትስ የመንግስት ባለሥልጣኖች በኩል ተነጋግሮ የእርቅ ግልግል ላይ የመድረስ ፍላጎት አለ ብለዋል። የሜክሲኮ የውጭ ጉዳይ ሚኒስትር ማርሴሎ ኦብረደር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ጋር በስልክ መነጋገራቸውን ገልጸው ሁለቱ ባለሥልጣኖች በመጪው ረቡዕ ዋሽንግተን ተገናኝተው እንደሚነጋገሩ ጠቁመዋል። ጠንካራ አቋም እንይዛለን፣ የሜክሲኮን ክብር እናስጠብቃለን ሲሉም አክለዋል።

በዩናይትድ ስቴትስ ለመግባት ቪዛ ማለት የይለፍ ፈቃድ ለማግኘት ማመልከቻ የሚያስገቡት ከሞላ ጎደል ሁሉም የማህበራዊ ሚዲያ የስልክና የኢሜይል አድራሻቸውን እንዲያቀርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚጠይቅ ታውቋል። ለፍልሰትም ሆነ ሌላ ጉዳይ ወደ አሜሪካ ለመግባት ቪዛ የሚጠይቁት ሰዎች ካለፉት አምስት ዓመታት ወዲህ ሲጠቀሙባቸው የቆዩትን የማህበራዊ ሚዲያ የይለፍ ስማቸውን

የኢሜይል አድራሻቸውንና የስልክ ቁጥራቸውን መዘርዘር ይኖርባቸዋል። ባለሥልጣኖች እንደሚሉት ይህ ሕግ ወደ 15 ሚሊዮን የሚጠጉ የውጭ ተወላጆችን ይነካል። ማመልከቻቸውን በአዲስ ሕግ መሠረት እንዲሞሉ የማይጠየቁት ለዲፕሎማሲና ለኦፊሴላዊ ጉዳይ የሚገዙት ብቻ ናቸው ተብለዋል። የቪዛ ማመልከቻ የሚያስገቡት ሰዎች በአሸባሪ ተግባሮች የተሰማራ ቤተሰብ ይኖራቸው እንደሆነም ይጠየቃሉ።

አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ለራዲዮ መጽሔት ዝግጅታችን ተመልሰናል። አድማጮች፣ ራቅ ብሎ የሚሰማው ድምፅ ዛሬ በስልኩ መስመር አለ። ሃሎ አዲስ አበባ

ስም ከነ አባቴ አብሮ ይሄዳል። አዲስ አበባ ስትል አዲስ አበባ አንድ ነው። አሎ የተግባባ ይመስላል የተስማማ አዲሱ፣ እንደምን ሰንብተሃል? በጣም ገናኛ ሉላ እንደምና አድማጮቼ በድጋሚ ይሰናበታችሁ እንጫወታለን። መሰንበቻ ምን ይመስል እንደነበር እኔንም የሚያጓጉ ወጎች ትነግረኛለህ ብዬ ተስፋ አድርጋለሁ። እንኳን በድጋሚ ከአስራ አምስት ቀን በኋላ መልሰን አገኘን።

በጣም አመሰግናለሁ። ተስፋ አለኝ የተጀመረው የስልክ መስመር እንደሚተባበር እጠብቃለሁ። መልካም አዲሱ። አድማጮች አሁን በራዲዮ መጽሔት የጊዜ ሰሌዳ መሰረት የሳምንቷን ምርጥ ግጥምና አስቀድምና እንመልሳለን። በመሞትም ተስፋ አለ

እንኳን በመለያየት ተገድቦ በአድማስ ጥላ ፍቅራዊ ሰቀቀኑ ትዝታዊ ሰመመኑ በድሜ ጀንበር ለሚበላ እንኳን በሚፈውስ ደዌ ውሎ አድሮ ለተቈራኘ ግርጣትና ንጣቱ እንበለ ግርሻ ስርየቱ ከዘመናዊ ሕክምና ከጸበል ለተሰናኘ እንኳን በሚያልፍ ረሃብ ያልፍ አይመስል ሰቀቀን ቋሳ የተጋባን አዝመራ ደም የተቃባን ጎራ!

ከደመና ጋር ደምኖ ዘንቦ ለሚታረቀን እንኳን የዕድሜን ክፋይ በመታገት በድንጋይ ካብ ተከልሎ ለሚበጣጠስ ካቴና ለሚወላልቅ እግርሙቅ የፍትሕ ሚዛን ተከትሎ በመሞትም ተስፋ አለ። አለት ፈንቅሎ ለመውጣት ብፁ ሆኖ በሱባኤ ጻድቅ ሆኖ በትንሣኤ ለዳግም ሕይወት ለመብቃት ተስፋ አለ።

በመሞትም ተስፋ አለ በሚል ርዕስ ገጣሚው በድሉ አቅጅራ በቋጠራትና ፍካት ናፋቂዎች በሚል ርዕስ ለህትመት ካበቃት የግጥም መድብሉ ባገኘናት የሳምንቱ ምርጥ ግጥም ፕሮግራማችንን ጀምረናል። በድሉ አቅጅራን እናመሰግናለን።

şa son bir merlesin kötü diladede ka aş

የጎሳይ ተስፋዬን የላምባ ኩራዝ ክሬን ነበር የሰማነው። ጎሳይ እናመሰግናለን። አድማጮች አሁን ወደ ቀዳሚውቅ ነበሩ። በመግቢያው ያስተዋወቅናችሁ ዝግጅት ነው የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበራዊ ግዩራን ዘር ኢትዮጵያ በእንግሊዝኛው ምህጻረ ቃሉ ሲድ

አመታዊው ልዩ የእውቅናና የሽልማት ስነ ስርዓት ባለፈው እሁድ ተካሂዷል። በብዙ መቶዎች የተቆጠሩ ከዋሽንግተን ዲሲና አካባቢው ከተለያዩ የዩናይት ስቴትስ ግዛቶችና እንዲሁም ከአዲስ አበባ ጭምር የመጡ ታዳሚዎች በተገኙበት በዚህ በ27ተኛው ዓመት ልዩ የሽልማት ስነ ስርዓቱ በላቀ ስራቸው የተመረጡ ዘጠኝ ኢትዮጵያውያትና ትውልደ ኢትዮጵያውያን ለእውቅናና ለክብር አብቅቷል።

በምሽቱም ዝግጅታችን በአዋቂዎች ጎራ ለሽልማት ከበቁት ዘጠኝ ሴቶች ወዲህ ወደ ስቱዲዮ ጋብዘን ካወያየናቸው ሶስቱ ጋር የነበረንን ዝግጅት ነው የምናቀርበው። እንግዶቼ የህግ ጠበቃና የመብት ተሟጋቿ የትነበርሽ ንጉሴ፣ የአዲስ አበባ ዩኒቨርሲቲዋ የስነ ህይወት ጥናት መምህሩ ፕሮፌሰር ያለም ፀሐይ መኮንንና እውቋ አትሌት ኮሎኔል ደራርቱ ቱሉ ናቸው። በሰንበቻውን በቀረቡ የቀደሙ ፕሮግራሞቻችን ከውይይቱ ከፊሉን አሰምተናል። የምሽቱም

እልባት ካደረግንበት ይንደረደራል። የትነበርሽ፣ አሁን ያልሹ ላይ እስኪ በእንቅፋት ምሳሌነት ማሳየት የሚቻል ከሆነ ከራስሽ መነሳት የሚችው መነገር የሚችል ነገር አለ?

በጣም ብዙ። እኔ ለምሳሌ ህግ ለማጥናት ራሱ በጣም የራሴ እንትኖች ነበሩብኝ። እኔ የህይወት ችግር ምንድ ነው በትምህርቱና በማህበራዊ ተሳትፎ መካከል ለማመጣጠን ትምህርት ቤት እያለሁኝ አስተማሪዎቼ እንደውም ማልፍሉ አይመስላቸውም ነበር። እና ትሪ ፖይንት ሲክስ አንጥቼ ነው ምናልባት ፎር መሆን ይችል፣ ግን ማህበራዊ ነገር ላይ በጣም አተኩር ነበረ። አንዳንድ ጊዜም አዲስ ነገር ለመልመድ ከተለመደው ነገር ውጪ ይቆማለሁ

እና አዲሱን ነገር ደፍሮ መግባት እንደሚያስፈልግና አሁን እኔ ዓለም አቀፍ ስራ ነው የምሰራው። ዓለም አቀፍ ስራ ውስጥ ለመግባት ፈረንሳይኛ ቋንቋ መማር ነበረብኝ። አሁን ብሶ በጣም ጎበዝነሽ እኳንችሁን አለ እኔ እንዲሆን የምፈልገው ከአካል ጉዳተኝነት ወንበር ላይ ከዛ አግዳሚት ላይ ተነስቶ አለመቻሌ እና እነሱ መቻሌ ማድረግ ያለብኝ ነገር ስላደረግኩኝ እንድደነቅና እንድሸለም አልፈልግም። እኔ እንድደነቅና እንድሸለም የምፈልገው ያደረግኩት ነገር ከእኔ በላይ ሰው ጠቅሞ ከሆነ ከእኔ ውጭ እንጂ በወር ስራ ሰርቼ ለሚከፈለኝ ደመወዝ

እና በሩጥ ጠና አንጥተ ለምን ከኔ በላይ ሌሎችን ጠቅሟል ወይ የደራርቱ ሜዳሊያ የሚለው የት ነበርሽ ስኬት የት ነበርሽ ዲግሪ የፕሮፌሰር አለም ፀሐይ ጥናት ከዛ በላይ ጠቅሟል ወይ ሌሎች ጋር ደርሷል ወይ ምሳሌው በሁሉም መልኩ ነው ደራርቱ የትዬ ባልቼ ላይ በዚህ በሰላም ኮሚሽን ላይ መቼም እንግዲህ ወራዛ ስንመጣ በክብሩ ጠቅላይ ሚኒስትራችን ተሰይመም ምክር ቤት እንግዲህ በወከሉ አካላት ፀድቆ ነውና እንግዲህ እምቢ አትልም ቅድም የትዬን ያልኳት እኛ በአንድ መስመር ብቻ ነው እናንተ በብዙ

ይመስላል ያልኳል። ምንድነው ያልኩኝ? እኔ እዛ ጥያቄ ያነሳሁት ኬት ነው የምንጀምረው? ይሄን ነገር ማንንም የምናስታርቀው እንደት ነው? ኬት ነው የምንጀምረው? ምክንያቱም ሀገራችን እኮ በአሁኑ ሰዓት በሃይማኖት በብሔር በድንበር በፖለቲካ የተለያዩ ናቸው፣ የተጻሉ ናቸው። እና ኬት ነው የምንጀምረው? የህግ ማዕቀት የሚያስፈልጋቸው ነገሮች አሉ። እና ብዙ አለ ብዬእሳ ደግሞ መስመሮ ስለምታቀው መስመሮ ስለምታቀው ችግል መነሻ መነሻም አለዋለች። ምንድነው ያለኝ መጋቢ አዲስ ሸቱም ከኛ ጋር ነበርና

ደራርት ስቲ ሳቂና ይሄ ሳቅ ሽን ወደ ሁሉም አስተላልፊ ና ይሄ ሁሉ ነገር ስቲ ይቅርና ሁሉም ሰው በዚህ ና እስኪ ይሄን ተስፋ የሚሰጠውን አሁን ያገኛችሁትን እውቅና ተሰሚነትን አብሮ ይሰጣል። አሁን ካላችሁም በተጨማሪ ፕሮፌሰር ያለም ጸሐይ ቅድም ጀምር አድርገዋል። የመጣችሁበት መንገድ ኬት ተነስታችሁ የደረሳችሁ መውደቅ መነሳቱንም ለሌሎች ማስተማሪያነት መጠቀም ይቻላል። በሚቀሩን ጥቂት ደቂቃዎች ውስጥ የነበረውን የመጣችሁበትን ህይወት ለመመልከት እንሞክረ

አርሴ አሰላ ነው የተወለዱት። ሁለተኛ ደረጃ ትምህርት ቤት ከሩጫው እንዴት እንዳመለጡ አናውቅም። ያልደረስኩበት ቦታ አለ። የተወለድኩት አሰላ ነው ግን ሁለት አመት ሲሆነኝ አባቴ የፖሊስ አባል ስለነበረ መቀየር ነበረበት። ስለዚህ ትምህርት የጀመርኩት ደሴ ቴጌመነ ትምህርት ቤት ከዛ፣ ቀጥሎ ወደ ፍኖተ ሰላም ጎጃም፣ ከዛ መጨረሻ ላይ አዲስ አበባ ነው አጠናቀቅኩት ትምህርቴን።

እና የዛን ጊዜ ያው የአስራሁለተኛ ክፍል መልቀቂያ ፈተና ሳልፍ ገባሁ ወደ ዩኒቨርሲቲ። ቅድም እንዳልኩት ስገባ ጎበዝነኝ ጎበዝነኝ ብዬ ልቤ ያበጥ ብላ ገብቼ ተንሸራትቼ ለወድቅ ስል ግን ፍላጎቱ ስላለና የመች ስራትም ችሎታው ስላለ ትምህርት በጣም የምፈልገው ነገር ስለሆነ ማወቅ በጣም ስለሚያስደስተኝ ከልጅነት የሚጀምሩ ትምህርት ቤት መሄድ መሰለ ሌላ ቦታ ይትም ሜጃ ስለሌለም ይሆናል ትምህርት የወደድኩት

እና ጓደኞችን ስለማገኝ ከሰው ጋር መጫወት፣ መሳቅ፣ መረበሽ እስካሁንም አለቀቀኝ፣ ትንሽ ትንሽ። እና በዛ መልኩ ስለሆነ የተለያየ ቦታ የመሄድ እድሉ አጋጣሚው ከፍተኛ ትምህርትም ከጨረስኩ በኋላ ምንድን ነው ማድረግ ያለብኝ የሚለውን ሁል ጊዜ ያለውን አጋጣሚ ለመጠቀም ሞክራለሁ። በዛም መልኩ ነው ሶስተኛውን ዲግሪንም

እድል ስላላገኘሁ ወደ እንግሊዝኛ ተናጋሪ ሀገር ግዴታ ወደ ምዕራብ ጀርመን በነበረ ጊዜ ሄጄ ዩኒቨርሲቲ ፋድልቦ ጀርመን ቋንቋ ስድስት ወር ተምሬ ዩኒቨርሲቲ የገባሁት ፈተናውን አልፌ እና የፈለጉትን ነገር ለማግኘት ያው ፈተና ይኖረዋል። ቀላል መንገዱ ካልተቻለ ከበድ ያለ ነገር ይኖራል። ግን አሁን የመኪና መንገድ እንዴት ነው፣ ፍጥነት እንዳይኖር የሚያግድ ነገር አለ። ግን ከዛ በኋላ ፈጠን ብሎ መንዳት ይቻላል። ህይወትም እንደዛ ነው።

ህይወት ቀጥ ቢል ኖሮ ይጣፍጥ ነበረው? ደስ ይል ነበር? ወደቅ መነሳቱ አስፈላጊም ነው። አዎ፣ ምክንያቱም ሳክሰስ ኢዝ ቢልት ኦን ፌለር የሚሉት አነጋገር አላቸው። ምክንያቱም ከስተት በመማር ነው ያ ደስታ የሚመጣው እንጂ ሁልጊዜ ጎበዝ፣ ሁልጊዜ የተሰራው ነገር ሁሉ ውጤታማ ከሆነማ ህይወት ምንድን ነው ታዲያ? ተግዳሮቱ እንደሚባለው ስለሚል ጠር ለማድረግ ያህል የእኔ ህይወት አሁንም ፈተን የሚያደርግ ነገር መስራት እወዳለሁ። ግን

የስኬት መንገድ እንግዲህ ማንኛውም ሰው ስኬት ለትደርስ ያለምንም ውጣውረድ ያለምንም ፈተና ደረስኩ ካለ ምናል ብዙ የህይወት ውጣውረዶች አሉና

ያንን አሸንፌ እንደውም እዛ ስትደርስ ነው እንግዲህ ህይወት የምትጣፈጠው እና በሩጫ አለም ብንሄድ እ ሀያ ሁለት ምናምን አመት ሮጫ አለሁ ሁል- ቀን አሸንፌ አይደለም ሀያ ሁለቱን አመት አሸንፌ አይደለም ምናልባት በአመት አስር ሩጫ ፍሮት አምስቱን አሸንፌ አምስቱን ተሸንፌ ነው። ስለዚህ ስትሸነፍ ደግሞ የበለጠኑ ትሰሪያለሽ የበለጠኑ ትጋት ይኖራል። ስለዚህ ማንኛውም ነገር አረጋለሁ ልሽ ደግሞ ከደጋገምሹ ማንኛውም ነገር ይሆናል ይመጣል።

ስለሆነም ተሸንፈህም አሸንፈህም ወድቀህም ተነስተህም ነው ሕይወትን የሚሆነው እና ስኬት ላይ ለመድረስ ለማንኛውም ወድቀህ ነው፣ ወድቆ ያለመቅረት ነው። በዲዳ ቀበሌ ሁሉ በፊት የሰማችሁት ምናልባትም ያ ሁሉ እና ሀይሌን ጨምሮ እነ ቀኒሳ እነ ጥሩዬ ጨምሮ

እነዚህ ሁሉ ሴቶች ከረፋጡ ማሮባ በስተቀር እሷ ሆነች የእኛ ቀዳሚ። ከእሷ በስተቀር ሁሉም ከባርሴሎና ድል በኋላ ነው የመጣው ና ያ ያ አሁን እኛ ኩራት ተሰማና ባርሴሎና ደጋፊ እና የባርሴሎና በነገራችን ላይ ግላ እግር ኳስ ደጋፊ ሆነ። ምክንያቱም ታሪክ ለዚህ ሁሉ ምሳሌ እንግዲህ እና በበ ብቅላ ምስጋና ይግባቸው ና ንማ መወልደ ሻምበል ምሩጽ ይፍጠር ኢትዮጵያ እስ ተከብራ የምትኖረው በተለይ በኦሎምፒክ የትም ኦሎምፒክ። በአጋጣሚ ዘንድሮ ኦሎምፒክ ቶኪዮ ላይ ነው የሚደረገው ና

ለእኛ የሰጡት ክብር በአበበ ብቂላ የተነሳ ለእኛ ምሳሌ ሆኗል ኢትዮጵያ ስፖርት ደግሞ በተለይ በማራቶን እዚህን ድረስ አስተዋጽኦ አድርጓል እነሱንም እናመሰግናቸዋል መልካም የትነበርሽ የእርቅ ሰላም ኮሚሽን ምናልባት በጣም በጉጉት ልትነጋገር የምትፈልጊበት ርዕስ ይመስለኛል

ኢትዮጵያ ካሏት ዛሬ ከሚታዩ ፈተናዎችም ጋር እንዲለወጥ መስራት የምትፈልጉበትን በኃላፊነት አሁን የተሰጠሽንም ሌላም ሊመለከት ይችላል ሌሎችም የሚሳተፉበትን የተወሰኑ ነገሮችን በመድረክ ውስጥ ስትናገር ይሰምቻለሁ። እንግዲህ የእርቀ ሰላም ስራ የፖለቲከኞች ስራ አይደለም። ፖለቲከኞቹ አይሰሩትም፣ ሳይሆን የእነሱ ብቻ ስራ ሊሆን አይችልም።

የሁላችንም ስራ። የእርቀ ሰላም ስራ በባህሪው የሚሰራው ቁስልን ያድናል። በጣም ብዙ ቁስሎች አለባብሰናቸው፣ ሸፋፍነናቸው፣ ሸፋፍነ ናቸው ቁጭ ያደረግናቸው ቁስሎች አሉን እና የእርቀ ሰላም ስራ ዘመን ይሻገራል። የሚያስደስት ስራ ነው ሲከናወን፣ እስኪሆን ድረስ ግን ሸክም ነው። አስታራቂ ብለን የምናመጣቸው ሽማግሌዎች

ሾም ናቸው ብለን የምንጠራቸው በጣም ብዙ እንኳን ደስ ያለሽ ይለኛልና በጣም ቆንጆ ነው። አስቀምጡልኝ ልክ ስጨርስ። አሁን ግን ሸክም ለመሸከም እንኳን ደስ ያለሽ ይመባል ትልቅ ነገር ነው። ለዚህ ነገር መመረጥ፣ ለዚህ ነገር በታጨት ትልቅ ነገር ነው። እኔ ብቻ ሳልሆን እንግዲህ በጠቅላይ ሚኒስትሩ አቅራቢነት የህዝብ ተወካዮች ምክር ቤት ያጸደቀን አርባ አንዳችንም ሰዎች በተለያየ መንገድ ህዝብ ይሆኑኛል፣ ቢናገሩ ይሰማቸዋል ብሎ የሚያምንባቸው ናቸው ተብሎ ነው የሚታሰበው እና

እንግዲህ እርቅ ማለት መስታወት ነው፣ ትናንትን የሚያሳየንና ነገን የሚያስናፍቀን። የዚህ የእርቅ ስራ በደቡብ አፍሪካ በሩዋንዳም ተካሂዷል። እኛም ሀገር ውስጥ የእርቅ ስራዎች አልፎ አልፎ የተሞከሩበት ግን ያልሄዱበት የደርግ ባለስልጣናት አካባቢ የተነሱ ነገሮች አሉ እና እንግዲህ በእኔ እምነት አይን ላጠፋ አይን እንክፈል እያለን ከሄድን ማህተመ ጋንዲ እንዳለ ሁላችንም አይነ ስውር መሆናችን እና ያ ደግሞ ለማንኛችንም አይጠቅምም እና አሁን

ከባድ ስራዎች ይጠብቁናል። ያው ኮሚሽኑ እንቅስቃሴ አሁን ጀምረዋል። ሰብሳቢና ምክትል ሰብሳቢ ኖሮት የጊዜ ገደባችንን ማስቀመጥ ይጠበቅብናል። ከየት ጊዜ ጀምሮ ያለው ነው የምናየው። ግን ትልቁ መጠንቀቅ ያለብን ነገር እንደማናድነው እርግጠኛ ያልሆንበትን ቁስል ልን ከፍታ አይገባም የሚል እምነት አለኝ። እንደማንጨርሰው እርግጠኛ ያልሆንበትን መንገድ ልንጀምረው አይገባም የሚል እምነት አለኝ እና ሰው እንዲረዳኝ የምፈልገው

ዛሬ ላይ ያሉ የሰላም ስራዎች እንትን ክልል እንትን ቦታ የሚደረጉ ጸቦች ላይ ትኩረት ማድረግ የእኛ የእርቀ ሰላም ኮሚሽኑ ስራ አይሆንም። የእኛ ስራ የሚሆነው ትናንታችንን በመመርመር ነጋችንን ማሳመር ነው። ይቅርታ ጣልቃል ገባ ነው።

አሁን ያልሽው ላይ ማናድነውን ቁስል መክፈት የለብንም ብለሻል። ምን ማለት ነው? እንግዲህ በዚህ በርቀ ሰላም ሂደት ውስጥ አንደኛው በአዋጅ የተሰጠን ስልጣን የማጣራት ስርዓት ሰጥቶናል። በተለያየ ጊዜያት የተፈጸሙ የሰብአዊ መብት ጥሰቶችን እንድናጣራ ይጠበቅብናል። ለምሳሌ አንደኛው እስከዛሬ ድረስ ልጆቻቸው ወይም ባሎቻቸው የት እንዳሉ የማያውቁ ሰዎች አሉ። በጣም በርካታ ሰዎች ለምሳሌ ከደርግ ጊዜ አንስተን የምንወደውን ደራሲ በአሉ ግርማን አንስተ የት እንደተቀበረ የት እንዳለ ጭምር

የማናውቅ ሰዎች አለን። በር ላይ ሰው ልጃቸውን ገሎባቸው ማን እንደገድለው የማያውቁና ፍርድ ቤት ማቆም ያልቻሉ በጣም ብዙ እናቶች አሉን። ሄደን የእነዛን እናቶች ብሶት ስንሰማ እርግጠኞች መሆን አለብን። ለብሶታቸው ምላሽ መስጠት የሚችል ስርዓት ለማጣታቸው

ካሳ መክፈል የሚችል ስርዓት መዘርጋት፣ በግል እንኳ ባይሆን ምልክታዊ የሆነ ናሙናዊ የሆነ ካሳ መክፈል የሚችል እምባቸውን የሚያደርግ ለምሳሌ የሀውዜን አደባባይ ጭፍጨፋ አንዱ ሊሆን ይችላል። የሀውዜን አደባባይ ጭፍጨፋ በሀውዜን አካባቢ ነዋሪ ላይ ጥሎት ያለፈው ጠባሳ ከባድ ነው፣ አለ ጠባሳ። አሁን ሄደን እስኪ ይሄን ነገር እንመርምረው የሰዎችን አቤቱታ እንስማ እናጣራው እና ድጋሜ ሌላ ሀውዜን እንዳናይ እናስተካክለው ብለን ስንከፍት

ያን ቁስል አድነን በፊት ከናመረቀዘው ዘግተነው፣ ከነበር አድነነው ዳግመኛ እንዳይከሰት አድርገን እንደምንሸፍነው ወይም ደግሞ የሰማነውን አቤቱታ ዳግመኛ እንዳይከሰት ልንማርበት የምናስተካክለው እና ይህንን ደግሞ የያዙት ይህንን ቁስል ይህንን አቤቱታ ይህንን በደል የተሸከሙ ሰዎች በስም እንኳ ተጠርተው በደላችሁን ተናገሩ መባላቸው ሰው መሆናቸውን እንዳስቆጠረላቸው

የሚናገሩበት አግባብ እናያለን። ሩዋንዳ ላይ፣ ደቡብ አፍሪካ ላይ ስናይ ና ይህንን ማየት መቻል አለብን። እንደ ማህበረሰብ የመጣ ነው። መንገድ ከባድ ነው፣ ነገር ግን ነገ እንዳን ደግመው

ምክንያቱም ቁልቁለት ነው የሚሆነው። ዳገት ነበር ስንመጣው፣ ተመልሰን ስንሄደው ቁልቁለት ስለሚሆን ስለሚያንደረድር ወዳቂው ብዙ ነው፣ ተሰባሪው ብዙ ነው እና እንደ ሀገር ለመቀጠል ያን ማድረግ አለብን። የተነበርሽ በጣም የሚያነጋግር ብዙም የሚያወያይ ርዕስ ነው። ሌላ ራሱን የቻለ ሰዓት እንደሚፈልግ ይገባኛል። መደምደሚያችን ላይ ነን እና እናንተም አሁን ያገኛችሁት ተጨማሪ ተሰሚነትም እርቅና ሰላም ከሚሰራ ሁኔታ ጋር እንድንመለከት አንድ ተጨማሪ ጥያቄ

በተጨባጭ ያሰባችሁት መንገድ አለ? የእርቅና ሰላም ኮሚሽን የሚያደርገው የቱ ጋር ይጀምራል ስትል ከሬል ደራርቱ ብላለች። ምን ልታረጉ እንደው በተጨባጭ በድርግ እንግዲህ አሁን መድረኩን ለእርቀ ሰላም ኮሚሽኑ ስራ ተጠቀምኩበት። በጣም ይቅርታ፣ የደራርቱም ያው ስላለችበት ፕሮፌሰርም እርግጠኛ ነኝ የእርቅ ደጋፊ ስለሆነች እሱን እንትን እናድርግ። እንግዲህ አሁን እያደረግን ያለ ነው። ያሉ ተሞክሮዎችን እያየን ያለ ነው። ሌሎች ሀገራት ተሞክሮ ምን ይመስላሉ? የእኛ ደግሞ በተለይ የህብረተሰቡን ማህበራዊ መስተጋብር

አኗኗራችንን፣ ሃይማኖታችንን፣ እድራችንን፣ ምንጫችንን ከምንጭ አደለሁ ውሀ የሚቀዳው ሄደው ተሰብስበው ሴቶች እኮ ምንጭ ውሀ ሲቀዱ በጣም ብዙ ያወራሉ። ይህንን ያማከለ ኢትዮጵያዊ የሆነ መንገድ ለመስራት ከአዲስ አበባ ዩኒቨርሲቲ የእርቅና የሰላምና ደህንነት ተቋም ጋራ

የጥናት ስራ ነው እየሰራን ያለ። ነው አሁን ተነስተን እዚህ ጋር ይጀመር ብለን በስሜት የምንገባበት አይደለም። ቀደም ሲል እንዳስቀመጥኩት አንደኛ ይሄ የሽግግር ፍትህ የምንለው አንድ አካል ነው። እርቀ ሰላምና ከማህበራዊ ፍትህ ወይም ደግሞ ወይዘሮ ማዕዛ ከሚመሩት ፍርድ ቤት ጋራ

መስመሮች ማስቀመጥ አለብን። በፍርድ ቤት መታየት ያለባቸው የህግ ጉዳዮች በህግ ጉዳይነታቸው መቀጠል ስላለባቸው ከነሱ ወደኛ ከኛ ወደ እነሱ የሚመጡ በጣም ብዙ ምልልሶች ይኖራሉ። እዚህ የመጀመሪያው ስራ የሚሆነው የሌሎች ሀገራት ተሞክሮ የእርቀ ሰላም ሂደት ምን ይመስላል

እኛስ ደግሞ ያለን እሴት ምንድን ነው? ኢትዮጵያዊ የሆነ ነገር ምን እንጨምርበታለን? የእኛን ችግር የአንድን ቤት ቁልፍ አንጥታ አንዱ ቤት ላይ በተሰካው አይከፍትልህም፣ ቁልፍ ስለሆነ ብቻ ሁሉም ቤት አይከፍትም። ስለዚህ የእኛን ቤት ሊከፍት የሚችለው ቁልፍ በኢትዮጵያውያን ልጆቻችን መስራት አለበት ብለን የባለሙያዎች ቡድን ለማቋቋም በዝግጅት ላይ ነን። ያለ የመጨረሻ ቃል እንድትወረውሩ ፕሮፌሰር የዓለም ፀሐይ እርቅን ሰላምን ማምጣት ኮሚሽኑ ጋር ግንኙነት እንደሌለው ታውቃለህ

እነሱ በአጋጣሚ ያሉበት ግን በሴትነትም በኢትዮጵያ እንዲመጣ ከሚፈለግ ሰላማዊ ጉዳይ አንጻር የሚመስለትን አሁን የት ነበረች ካነሳቻቸው ነው። ትክክል ነው። እርቅ ያስፈልጋል። እርቅ ኮ ምስ አባለችው ላይ አይን ላጠፋ አይን ልጋም የሚለው ነገር አይደለም። ያን ነገር ትቶ እንደ አዲስ መጀመር ማለት ይመስለኛል። የግዴታ ልዘ ለተደረገው የዛን ጉዳት

እኔም ደግሞ መጉዳት አለብኝ በሚል መሆን የለበትም። እና አሁን በቅርቡ እየሰማ ነው ያለው በሀገራችን በመሪዎቹ በኩል ምንድን ነው ያለው፣ እስቲ ያለፈውን አይነት ስህተት ለምን ደግማለን እኛ ሁሉን ትተን ወደፊት እንሄድ፣ ምክንያቱም ከዛ ትምህርት ወስደናል የሚል ነው። ስለዚህ እርቅ በጣም አስፈላጊ ነው። ደግሞ ምንድን ነው ሰው ስህተቱን ካወቀኩ ይቅርታ ይጠይቃል። እኔ ሁልጊዜ ምን እላለሁኝ፣ ሰው ወይም ሳያውቅ ይሳሳተው ወይ አውቀው ይሳሳታል። ሳያውቅ የተሳሳተው በቃ ተሳስቻለሁ ይቅርታ ነው።

አውቆ ለተሳሳተ ደግሞ ያ የተሳሳተበትን እንዳይ ደግሞ ትምህርት መስጠት ያስፈልጋል። እንዴት ይሰጠው የሚለው ነገር እንግዲህ የሆነ ሜካኒዝም የሆነ ደግሞ የሚሰራ ነገር ይኖራል እና ከትንሽ እስከ ትልቅ ጥፋት የጠፋ ነገር እርቅ ሲባል ሁሉን ትቶ ወደፊት መጓዝ ይመስለኛል።

መልካም ድራርት እንግዲህ እንደምታወቀው የትዬ ና ፕሮፌሰርም ብለዋል እቺ ቅድም የትዬ ያለችው ቁልፍ ከኛ በአርባ አንድ ሰዎቹ በላይ የአካባ እርቅም የሚያስፈልገው ቦታ ነው ያለው። እንደምታወቀው ሀገራችን ኢትዮጵያ እንግዲህ ባህልና ወጋ አለው። የሀገር ሽማግሌ አለ፣ ሃይማኖታችን አለ፣ ባህላችን አለ። ስለሆነም

እነዚህ አርባ አንድ ሰዎች ይህን ነገር እጨርሶታል የሚል ግምት የለኝም። የምንጨርሰው ቅድም እንዳልኩት ከሙሉ ኢትዮጵያ ህዝብ ጋር፣ ከሀገር ሽማግሌ ጋር፣ ከሃይማኖት ሰባቶች ጋር ይሄ ነገር ይገምታለሁ። ስለሆነም ቅድም ተብሏል እና ወደኋላ ባንመለስ እና ብዙ ነገር ህዝባችን ተጎድቷልም ባወቅም ባለማወቅም ተብሏል። እንደገና ደግሞ በቸልተኝነትም ሊሆን ይችላል እና ስለዚህ እያን ነገር እንዴት እንጠግ ነው እንዴት እናድርገው? አሁን ማየት ያለብን ስለ ነገ ልጆቻችን ስለ ነገ ሀገራችን ስለ አንዲቷ ኢትዮጵያ ስለ አንድ ሀገራችን ስለ ህዝባችን ነገ ሀገራችን እናትመ እስከ መቼ ነው የምታለቅሰው

እስከ መቼ ነው ሰቆቋ ውስጥ ለው? እስከ መቼ የምንከፋፈለው? ለምንድን ነው? ለኢትዮጵያ እኮ እኛ ነን እኮ ያለ ነው። ኢትዮጵያን ኬንያ መቶ ሊያስታርቅ ነው። ኢትዮጵያ ሌላ ሀገር መቶ ሊያስታርቅ ነው። ምናልባት በፖለቲካ ሊሆን ሊባል ይችላል። ከሌለ የዚህ ሀገር በዚህ በቶ በዚህ ገብቶ አይደለም። እኛንን መጀመሪያ ለራሳችን፣ እኛንን መጀመሪያ ማንም አይቀርበንም። እኛንን የምንቀራረበው ምንም እንኳን የኢትዮጵያ ህዝብ ብሄር ብሄረሰብ ብዙ ቢሆን ቋንቋ ብዙ ቢሆን

እስከ ዛሬም ድረስ ደግሞ ተደማምጠን ተቻችለን ተከባብረን ነው የኖር ነውና ስለዚህ አንዲት የበለጸገች ሀገር ኢትዮጵያ ህዝባችን እንደው ከራብ ወጥቶ እናት የማታለቅስበት ሰቆቃ አይኖርበት ኢትዮጵያ ንድማ ማየት ንፈልገውና ለዚህ ደግሞ ህዝባችን በሙሉ መተባበር ስላለበት ይሄ አርባ አንዳችን ከህዝቡ ጋራ ከሃይማኖት አባት ጋር ከሀገር ሽማግሌ ጋር ከሰራ ይሄ ነገር ግቡን ይመታል ብዬ እገምታለሁ። ካልሆነ ግን ብቻችን የምናደርገው ነገር የለምና እግዚአብሔር ደግሞ ከተጨመረበት ከግቡ ይደርሳል ብዬ እገምታለሁ። ሁሉም ደግሞ ማንም ማንም እዚህ ውስጥ ባይኖር መቶ ሚሊዮን ያለና

አንድ ላይ እንሰራለን እና አንድ ላይ እንጨርሳለን። ከእግዚአብሔር ጋር መልካም ነው። እንግዲህ ከእውቅናና ከአክብሮቱ ጋር ቀድሞ የምትታወቁ ናችሁ። ተሰሚነታችሁን ተጠቅማችሁ የምትሰሯቸው ስራዎች የተጨመሩ ይመስል ኮሎኔል ደራርቱ ቱሉ፣ ሎሬት የተነበረች ንጉሴ፣ ፕሮፌሰር የአለም ፀሐይ መኮንን ሁላችሁንም ለጊዜያቸው አመሰግናለሁ። በድጋሚ እንኳን ደስ ያላቸው እኛም

Amoranda Samuel Castle, the king of the shield of the The moon, the moon, the moon, the

በሰማይ አንድ በኝ ጸሐዬ ዮሐንስ። እናመሰግናለን፣ አድማጮች በጸሐዬ ዜማ። አሁን በቀጥታ ጉዞ ወደ አዲስ አበባ

የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲና ጸሐፊ ተውኔት ደበበ ሰይፉን ሕይወትና ሥራ ለምንቃኝበት ደርዝ ላለው ወጋችን ሦስቱ የቀድሞ ተማሪዎቹ አሁን ቀደም ብዬ በመግቢያው እንደ ጠቆምኩት ተመልሰው መጥተዋል። ገጣሚያንና መምህራኑ ዶክተር በድሉ ዋቅጅራ፣ አቶ ገዛሐኝ ጌታቸውና አቶ ተፈሪ መኮንን ናቸው።

በሟቹ ባለቅኔ የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲም ጭምር ነው። በደበበ ሰይፉ ሕይወትና ሥራ ዙሪያ የምናደርገውን ውይይትም እልባት ካደረግንበት እንጀምራለን። ደበበ ሰይፉ ምን ዓይነት መምህር እንደነበር በቀደመው የራዲዮ መጽሔት ዝግጅታችን አጫውተውናል።

ባለ ዘርፈ ብዙ ሙያውን ደብበን ምን ዓይነት ከያኒ ነበር፣ ስብዕናው ለሚለው ስለሚለው ጥያቄም እይታቸውን ፈንጠቅ ማድረግ ጀመር አድርገው ነበር። የመጀመሪያውን ክፍል ውይይታችን የገታ ነው። የካናዳ ኦታዋ ከተማ ነዋሪው አቶ ገዛሐኝ ጌታቸው በሙያ ረገድ ደብበ በገጣሚነቱ እርግጠኛ ነበረ። ገጣሚነቴን አስመስክሬ ጨርሻለሁ ብሎ ስፐርመንት ታርጓል

የሚያነሳቸውን ጉዳዮች አንስተዋል። ማርክሲስት ነበረ። ለምሳሌ መስከረም የሚል ግጥም አለው። እኔ እንደ ማስተርፒስ ነው የምቆጥረው። ሲምፎኒ ነው። ሲምፎኒን ግጥም ውስጥ እንዴት እንዳስገባው ታያለህ። ግን የሚያወራው ስለ መስከረሙ አብዮት ነው እና ዝም ብለህ ይዘት የሚተነትን ሰው መጥቶ ሲተች ማርክሲስት ነው ግን ተራ ማርክሲስት አልነበረም። ማርክሲዝምን ሶሻሊስት የሆኑ ሀገሮች በበላሹት መንገድ የተረዳ ተራ አልነበረም

እንደገና ደግሞ ምራባውያን ኢግኖር ባረጉት መንገድም የተረዳ አልነበረ። ማርክስን እንደ ፈላስፋ ነበር የሚያየው እና የሚያነበውም። እና አሁን በድሉ ቅድም ያነሳው ነገር ከዛ ንባብና ከዛ እውቀት የመነጨ ነው የሚመስለኝ። የደከመለት ነገር የአፈር ድሜ ሲበላ እና ያኔ ሀፓ ጊዜ ያሁሉ ሰው ሲጨረስ፣ ብዙዎቹ ልጆች እየደበቀ ቤቱ ሲያስገባ የነበረው ከዛ መከራ ውስጥ

የወጣ ድፍረት ይመስለኛል። ድንጉጥ ነው ደበበ። እንዲህ ረብሻና ጡኸት የጥይት ድምፅ ሁሉ አይወድም፣ ግን ያን ያህል ደፍሯል። በየኮርኒስ ውስጥ እየደበቀ ብዙ ሰዎች አያትርፏል። ለማዳን የሚፈራውንም ነገር ማድረግ የፈቀደ ነው ነው የሚሉን? አዎ፣ አቶ ገዛሀኝ በሙያ ክህሎቱ ላይ ወደ ጀመሩት ግምገማው ልመልሶ በወፍ በረር፣ በእነኝህም በሰራባቸው የተለያዩ የኪነት ጥበብ ዘርፎች የሰራቸውን ጥበባዊ ስራዎችንም ደግሞ ይጠቃቅሱልን እስኪ። በሙያው ረገድ አንድ ጊዜ ሲል የሰማሁት

ገጣሚነቴን አስመስክሬያለሁ። ይሄ በመታበያ አይደለም ያለው ይበቃኛል። ግን በጸሐፌ ተውኔትነት በኩል አንድ ጥሩ ስራ እንኳ ሳልሰራ ጊዜን እያጠፋሁ እያባከንኩ ነው እያለ ሪግሬት ያደርገኛል። ብዙ ተውኔቶች ጽፏል። ከአስራ አምስት በላይ ጽፏል። የተረጎማቸውም አሉ። በደንብ ይታወቁ የነበሩ እንደ ከባህር የወጣሳ ትልቅ ፍልስፍና ያነሳበት ስለ ኤሊኔሽን

ሰዎቹን ጉዳዮች ያነሳበት ነው። ዝርዝር ውስጥ አልገባም። ግን ሁለተኛው ነገር ተውኔቱ ነው። ተውኔቱ ቀጥሎ የሀያሲነት መባል ይኖሩበት ወይም የስነ ጽሁፍ ጥናት፣ የስነ ጽሁፍ ምርምር፣ የኢትዮጵያን ስነ ጽሁፍ፣ የኢትዮጵያን ስነ ግጥም ምርምሯል። ከሺ ዘጠኝ መቶ ሰላሳ ሶስት በፊት የነበሩትን ከሺ ዘጠኝ መቶ ሰላሳ ሶስት እስከ ሺ ዘጠኝ መቶ ስልሳ ስድስት የነበሩትን ከሺ ዘጠኝ መቶ ስልሳ ስድስት በኋላ ያሉትን

እሱ ያን ጥናት እስካካሄደበት ጊዜ ድረስ በእርግጥ ያን ጊዜውን አላስታውሰውም በትክክል ግን፣ የመጀመሪያው በአብዮቱ አመታት ይወጡ የነበሩ ግጥሞች ግጥምነት ተራ እሚገቡ እንዳልሆኑ ተራ የቅስቀሳ ግጥሞች እንደሆኑ ሁሉ ስለፊት የጻፈባቸው የጥናት ጽሁፎች አሉ። ሶስት አራት መጽሐፍ የሚወጣቸው ናቸው፣ እነኛ አሁን የዘረዘርኩልህ ጽሁፎቹ።

አሁን ዛሬ እኛ ስነ ጽሁፍን በምንገመግምበት አይን አይደለም መቼም የዛሬ ሀያ አምስት አመትና ሀያ አመት የተጻፈን መጽሐፍ ጊዜያቸውን ምናየው የኢትዮጵያን ስነ ግጥም አካሄድና መልክ ለማጥናት ለሚፈልግ ሰው ያንን ስራ ሰርቶ ያለፈ ሰው ነው። ከዛ በተጨማሪ

ትልልቅ የሚባሉ አምስት ገጣሚያን ላይ ተፈሪም በድሉም ታግዙኛላችሁ እዚህ ላይ ሂስ ጽፏል። ግጥሞቻቸውን አስተዋውቋል። እንደ ሂስም አትለውም። አሁንም የይዘት ትንተና እና የቅርጽ ትንተና ላይ ነው እና ሬዲንግም ነው ከበደ ሚካኤል፣ መንግስቱ ለማ፣ ጸጋዬ ገብረ መድህን፣ ሰለሞን ደሬሳና ዮሐንስ አድማሱ ላይ የአምስቱንም ስራዎች አምስት አበይት ገጣሚያን የሚል አንድ ጽሁፍ አለው። የሰለሞን ደሬሳን ልጅነት አንብበን

ምንም ሳንይዝ ተቸግረን ወጥተን ከዛ የደበበ የጻፈልንን አንብበን እንደገና ከደበበ አልፈን ደግሞ በራሳችን መንገድ እንድናነብ ፈር የቀደደልን ሰው ነበር እና በዚህም ረገድ ትልቅ ቦታ ያለው ነው። አሁን ድረስም የኢትዮጵያን ስነ ግጥም በመተንተን ኤክስፐሪመንታል የሆኑ ተውኔቶች በመጻፍ እና በስነ ግጥም

ከዛ ይሄንን ተውኔቶቹን ደግሞ ለማስተማሪያነት የሚያገለግል የመጀመሪያው ስለ ተውኔት ጥሩ አድርጎ በምሳሌ እና በኢትዮጵያዊ ምሳሌ በአውሮፓውያን በ አይደለም በኢትዮጵያ ምሳሌ በመንግስቱ ለማ ተውኔቶችን እየጠቀሰ የሲያትር ጥበባት ከጸሐፌ ተውኔቱ አንጻር የሚል የድራማው የሚሰጠው ኮርስ ማስተማሪያ መጽሐፍም ነበረው። ገጣሚነቱ ላይ ሳልዘን በጠበቀው አብዮት እንዴት ፍራስትሬት አርጎ ነው የሞተው ደበበ።

ከዛ በኋላ ደግሞ አብዮቱና አገሩ የተለያዩ ናቸው። እንደገና በሀገሩም ፍራስትሬት አድርጎ ነው የሞተው የኢትዮጵያ አንድነት፣ ይሄ የክልል ጉዳይ ሲመጣ ብዙ ነገር ጎልቶት ነው ያለፈው። አንዱ እዚህ አሁን ያነሳሁልህ የድህረ እልሳ ስድስት ግጥሞችን አነሳበት መጽሐፍ ላይ ኢትዮጵያዊው አንባቢ አሁንም ኢትዮጵያዊውን ማያኮቭስኪ ይጠብቃል ይላል።

ቃል በቃል ት ላደረግልህ ያስቀምጫት ነበር አልችልም፣ ግን ይኸው ነው ሀሳቡ ማያኮቭስኪ ወጣት ነው፣ ልጅ ነው። አስራ ዘጠኝ አስራ ሁለት ጀምሮ አብዮተኛ የነበረ ነው። በኋላ ቦልሼቪክ ፓርቲን ተቀላቅሎ ግጥሞች ይጽፍ ነበር፣ ከሁኔታዎች ይጽፍ ነበር እና ለተራ ፕሮፓጋንዳ ብቻ የሚውሉ ሳይሆን በቅርጽም በውበትም ላይ መጨነቅ አለብን፣ በምናስተላልፈው ፕሮፓጋንዳ ላይ ብቻ መጨነቅ የለብንም በሚል ፕሮግሬሲቭ ፊውቸሪስት የሚባል

አንድ እንትን ፈጥሮ ይሰራ ነበር እና በአንዱ ግጥሙ እንዲያውም ሌኒንንም ማስቀይ ሞታል ይባላል። በኋላ በሰላሳ አመቱ ራሱ ነው የገደለው ተብሎ ተነገረ። አወዛጋቢ አሟሟት ነው የሞተው ማያኮቭስኪ። ለምንድን ነው ደበበ ማያኮቭስኪ የጠቀሰው ብዬ ሳስብ ነው አሁን በድሎ ያነሳውን ነገር እና ለደበበ በጣፈው ግጥም ውስጥ ያለውን ፍረስትሬሽን እንዳስታውስ ያደረገኝ ኢትዮጵያዊው ማያኮቭስኪ

ነው ልንለው የምንችለው ገጣሚ ነበረ እና ጸሐፊ ተውኔትም ነበር እላለሁ ደበበ።

መልካም የደበበ መንገዶች ስራውና ፈተናዎቹን በጥልቀት መመልከት የሚጋብዙ መሆናቸውን በእያንዳንዷቸው ባነሷቸው ጭብጦች ውስጥ ጎትኳች ጥያቄዎች ና ያለው የሌሎች የሙያ ጓደኞቹን ጥያቄዎች ወይም ድምጽ ለመስማት ወደዛ ልሻገር አቶ ገዛሀኝ በተለይ ስራዎቹን አጉልቶ የሚያሳዩ ግጥምን አስመስክር ያለው ወደ ሌሎቹ ዘርፎች ትኩረት ማድረግ እንፈልገውን ያህል አላደረግኩም የሚለው ድረስ አስረድተውናል እርስዎስ እንዴት ይፈትሿቸዋል በተማሪነት ዘመንም ኋላ ላይ

ከተማሪነት በኋላም ስራዎችን ጊዜም ሁኔታዎችን ፈቅዶ የመመርመር እድል በነበረበት አቶ ተፈሪ አሁን የገዛኝን ዶክተር በድልም ሲያነሱ አሁን ያለሁበት ስሜት የዚህ የፊታውራሪ መሸሻ ለጦርነት ሲሄዱ ገረዳቸውን ተዘጋጂ ብለዋት ታስታውሰዋል። ሙዳይ እየከፈቱ የቆየ የጌጣጌጣቸውን ሲያነሱ በአነት ልካ ስከላቸው ከገረዳቸው ጋር ሲያወሩ የነበረው በተሳይነት የትዝታ ሙዳይ የመክፈት ነገር የሚሰማኝ ና በጣም የተለየ ስሜት እንደተፈጠረብኝ ያለው

ግን ወደዛ ቅድም ሲያደርሳወቀ ከነበረው አንድ ከደበበ ጎልት የሚታይም አንደኛም በመምህርነቱ ነው፣ ሁለተኛ የስሜ ሶስት ሰው ነት ነው፣ ሶስተኛ በኢትዮጵያ ያለው ትልቅ ፍቅር ነው። እና አሁን በግጥሞቹ እንደምናየው ቅድም ገዛኝ ያለው ነገር አለ። በእምነት የያዘው ሶሻሊዝም አንድ የሚነገር ነገር አለ ስለደበበ አርብ ደበበው ነው ገብቶ ሰኞ ማርክሲስት ሆኖ ወጣ። የንጉስ አይነት ሰው ነው። ጥልቃንባዊ ነው።

ምንድን ነው ይላሉ? ይሄ የነገር ግድግዳ ነው ይላሉ። በግልጽ አረፍተ ነገር እና አረፍት ግድግዳ ነው። የዚህ ስነ ጽሁፍ ትንተናዎቹ ላይ አንድ እንደ ንስር ከላይ ከፍ ብሎ ከሬዮት አለማዊ እንትን ስለሚያየው በደንብ የመተንተና አቅምና ችሎታ ያለው ሰው ነው እና ዘመኑ እንደው አንዳንድ ጊዜ የሚያጓጓኝ ትንቹ ሰዎች በአንድ ዘመን መጡ እና

ትንሽ በተን በተን እያደረገ እስካሁን እስከዚህኛው ስኛ ቢያደረሳቸው ጥሩ ነበረ ብዬ አስባለሁኝ እና የኢትዮጵያን ስነ ጽሁፍ መልክ ለማስያዝ ክም ትልቅ ጥረት ካደረጉ ሰዎች መካከል አንዱ ነው እና አንድ ቀን ወደ ቤቱ ሄድን። ገዛኝ ያስታውሳል። እና ወቅቱ በጣም ቀውሶ የነበረበት ነበረ። ቅድም ገዛኝ የዘመኑ መንፈስ ሚሉት አለ። ቼድልስ ነው ዚህ ጀርመንኛ። አንድ ቀን የዘመኑ መንፈስ ሚሉት እና እምነትን

ፍቅርን እና ተስፋን የነፈገው ዘመን ነው። አድማጮች ከገጣሚ ጸሐፊ ተውኔት መምህርና ሀያሲ ደበበ ሰይፉ የቀድሞ ተማሪዎች ጋር የጀመርነው ወግ አልተቋጨም። ጊዜያችን እንደፈቀደ ቆየት ብለን እንመለሳለን። በርከት ያሉ ተከታታይ ውይይቶችም ይኖሩናል። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ።

እግዚአብሔር ይስጥልኝ። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ እንደ

ያምሻ ዶላ ደህና ሁለቱን ወደ አዲስ አበባ ደውለን እንደምናመሸ ሳይሆን እኔ ነኝ ከዋሽንግተን ወደ አዲስ አበባ እንደምናመሻችሁም ብለው አዲሱ መጥቶልሃል። እንደምን ይዛችኋል?

እንግዲህ ከአዲሱ ጋር ብዙ ቦታዎች እየደረስን ከብዙ ጓደኞቹ ጋር እየተገናኘን እኔም ብዙ ቦታዎች ላይ አልተለየሁትም። አዲሱ ቀደም ብለን አድማጮችም ሰላምታ ሰጥቶ ተመልሰን ልንመጣና አሁን የጀመርነውን ወግ ቀላቀለን አስበን ነበረ። ዛሬ ስልኩን አስቸግሮናል። እኔ እናንተ ባይሆን ጀመር እናደርግና ስልኩ እንደ ቀናን ወደ ኋላ ላይ አዲሱን መልሰን እናመጣለን። ጥሩ ነው አሉላ እዚህም ይገርምሃል። እንኳን አንተ ከዛ ከዋሽንግተን ወደዚህ እዚህም አካባቢ ራሱ ኔትወርክ በጣም ያስ

እናስቸግራለን ወይ ደግሞ ታገኘው ይሆናል፣ አይታወቅም። መልካም ምን እናንተ አሁን ጀምር አድርገን አዲሱ ሲመጣ የምንቀጥለው ጨዋታ ይኖረናል። ባለፈው ፕሮግራማችን ጠቆም እንዳደረግ ነው አዲሱ ከአስራ አምስት ዓመታት በኋላ ወደ አዲስ አበባ ሲመለስ እንደ ደረሰ እንደ ተነጋገራችሁ አጫውታችሁኝ፣ በራዲዮ መጽሄት ወግም አንዳንድ ቁም ነገሮችን ልታጋሩኝ ተቀጣጥረን ነው የተለያየ ነው። ና እስኪ አዲሱ እስኪቀላቀለን ድረስ ምን ይመስል ነበረ? ለራዲዮ መጽሄት የሚስማሙ ማስታወሻዎች ነበሯችሁ?

አዎ፣ ልክ ነህ። ቀደም ብሎ እዛው እናንተ ጋር ዋሽንግተን ያለ ያሰበበት ፕሮግራም ነበረ። ቀደም ሲል ኢትዮጵያ ሬዲዮ አብሮ የሰራቸውን ጓደኞቹን እንደው እያንዳንዳቸውን ከማግኘት ሁሉንም እንደው አንድ ቦታ ሰብስቤ ባገኛቸው በጣም ደስ ይለኛል ብሎ በዛ መሰረት እኔም ሰዎቹን አዘጋጅቼለት ግን ቦታ አስር ቀን ቤት ተገናኝተን ሬዲዮ ትዝታዎቻችንን የእሱንም ትዝታ

እንደዛ ዘፈኑ ምንም ሳይቀር እየተጨዋወትን ነው ያሳለፍነው፣ ግን ቦታ አስረን በጣም ደስ የሚል ነበር። አሉላ መልካም ትጉሴ እነማንን አገኘ? በዛ ዝግጅት ላይ በተለይ ከቀድሞ የኢትዮጵያ ራዲዮ ባልደረቦቻችሁ በራዲዮ ትዝታ እንድታስታውሱ ያደረጋችሁ፣ ከሙዚቃም አልቀረብንም ነበር ብለሃል። ከመሀከላችሁ አንዳችሁ ተነስታችሁ ዘፈናችሁ ይሆን? ድምፃዊ ብዙ ስለሆነ ልክ ነህ።

ከዘፈኑ ልነሳና ያው እንደምታውቀው ግርማ ነጋሽ የታወቀው ድምፃዊ ኢትዮጵያ ሬዲዮ በስፖርት ጋዜጠኝነት ሰርቶ ነበር እና እሱ ከኛ ጋር ነበር። እንደ አጋጣሚ ደግሞ ከበዓላችን ጋርና ከአዲሱ አዲሱ ህይወት ጋር የተያያዘ እንገናኛለን። እኔ አልቆርጥም፣ ተስፋ ብደነዝዝ እንኳ ቆሜ በአንቀላፋ እያለ ሲያንጎራጉር ልዩ ልዩ ልዩ ትዝታ ነበር። ከአንጋፋ ጋዜጠኞች መካከል እንግዲህ

ልጌታው እንደሚካኤል ብሎ እንዳሳምነው ገብረ ወልድ ነው የሚያነባው ባል የነበረ ጋዜጠኛ እና አባይነች ብሩ፣ ኃይሉ ወልደ ጻድቅ እነዚህ እነዚህ የመሳሰሉ በጣም አንጋፋ ጋዜጠኞች ተገኝተው ነበር እና በስሚል ጊዜ ነው ያሳለፍነው። ከዚህ የበለጠ ደግሞ አሉላ ዋናው ትልቁ እንደገና ባለፈው እሁድ የቀድሞ የኢትዮጵያ ሬዲዮ

ባለሙያዎችን ሰብስቦ በአጠቃላይ ማለት ነው ብናነጋግራቸውና አንድ ማህበር ብናቋቁም የሚል ሀሳብ አዲሱ አበበ ራሱ አቅርቦ እንድንገናኝ ተደርጎ የቀድሞ የኢትዮጵያ ሬዲዮ ባለሙያዎች ማህበር ለማቋቋም ጥረት አድርገናል። በዚህም ላይ የቀድሞዎቹ አንጋፋዎቹ እነ ሻውል ባምነው፣ እነ ኤሌኒ መኩሪያ፣ እነ ኃይሉ ወልደ ጻድቅ፣ እነ ጸጋዬ ኃይሉ ተፈራ፣ እነ ኃይሉ ልመንክ፣ እነ ተካልኝ በቀለ

እነዚህ እነዚህን የመሳሰሉ ጋዜጠኞች ተገኝተው

ውስጥ በደመቀ ሁኔታ ነው የተፈጸመው፣ እና ደስ ይላል። በአጠቃላይ ግሩም ነው። ንጉሴ፣ የዝግጅታችን ዋና ዋና ቁም ነገሮች የተጋራሁ ይመስለኛል። አዲሱ ሲመጣ አንዳንድ የሚጠየቃቸው ጉዳዮች አሉ። ስልኩ እንደ ቀና መልሰን እናገኘዋለን። እንግዲህ ወዲሁ ወደ ዝግጅትህ እንዝለቅ። ለገብ ጥበበኝነቱን አስታውሰ ነበር፣ ቀደም ሲል በተለይ በቤተ ክርስቲያን የዜማ ቀማሪነቱ የሚታወቀውን ያሬድን፣ ይሄ ብቻ አይደለም ስትል ለዛሬ ቀጠሮ የሰጠህን ወደ ዝግጅት መዝለቅ ትችላለህ። ንጉ

ታንጉሴ አመሰግናለሁ። ለቀጠል ታሳውሱ እንደሆነ ባለፈው አስራ አምስት ቀን ስለ ኢትዮጵያዊው የዜማ ሊቅ ስለ ቅዱስ ያሬድ አንስተን ነበረ። ቅዱስ ያሬድ ብዙ ስራዎች እያሉት የሚታወቀው በዜማው ብቻ ነው ብለን። ለመሆኑ ቅዱስ ያሬድ በምን በምን ስራዎቹ ነው ያልታወቀው? ሊታወቅስ የሚገባው

በእንዴት አይነት ሥራዎቹ ነው? ለዚህ እንግዲህ ምስክር የሚሆነን ሆህተ ስብከት ዘቅዱስ ያሬድ የተሰኘው በቅርቡ ታትሞ ለንባብ የበቃው ባለ ስድስት መቶ አሥራ ሰባት ገጹ የታዕካ ነገሥቱ የሊቀ ጉባኤ ጌታሁን ደምጸ መጽሐፍ ነው። ሊቀ ጉባኤ ጌታሁን ደምጸ ቅዱስ ያሬድ

እንደ አበረከተው ወይም ለሀገርም ሆነ ለቤተ ክርስቲያን ጌጥ እንደ መሆኑ መጠን ሰፊ ሽፋን አልተሰጠውም። በሀገራችን ከሱ በኋላ የተነሱ ሊቃውንት ብዙ ሲባልላቸው የቅዱስ ያሬድ ግን ምናልባት ወረብ ሲወረብ ያሬዳዊ ዜማ ቀረበልን ከማለት የዘለለ ግን በድርሰቱ ላይ የተጠና ሰፊ ጥናት አልነበረም። ምናልባት ግለታ ሪኩ ላይ

የደረሳቸውን ድርሰቶችን እንደው በቁጥር ከመጥቀስ በቀር እያንዳንዱ በድርሰቶቹ የሰፈሩት ገጸ ንባባት ኃይለ ቃላት የያዙትን ሚስጢራትና ትርጓሜ የሚተነትን መጽሐፍ አልተሰራም። ከዚህ የተነሳ ነው ብዙ መምህራን፣ ብዙ ሰባኪያን በአውደ ምሕረትም በአውደ ጥናታቸውም ላይ ቅዱስ ያደ ሲጠቅሱ አናይም እና ድጓውን

ማስፈራሪያ ያደረግ ነው እንጂ አልተጠቀምንበትም እንጂ በድጓው በጾመ ድጓው በዝማሬ መዋሰቱ በሌሎቹም ድርሰቶቹ ላይ በእውነቱ ጥፍፍ ያሉ አንጀት የሚያርሱ ምስጢር ያለበት ድርሰት የደረሰ ሊቅ ነው እና ይሄን ስለሚቆጨኝ ከዚህ የተነሳ ነው እና ያው ከዜማ የዜማ ጉዞ ከዓለመ መላእክት ጀምሮ

አሁን እስካለንበት ድረስ የዓለምን ጉዞ የሚተርክ ነው ይሄ መጽሐፍ። ከዛ ሰፊውን ቦታ የሚይዘ ቅዱስ ያሬድ ድርሰት ነው እና ቅዱስ ያሬድ በሃይማኖት ዋሻ ውስጥ ብቻ ወይም በሃይማኖት ጽንፍ ብቻ የምንፈርጀው ሳይሆን ማህበራዊ ጉዳይ ላይ፣ ፍልስፍናው ላይ፣ ስነ ጽሁፉ፣ ቋንቋው ላይ በአጠቃላይ ተፈጥሮን የተነተነ ተፈጥሮን የተነተነ ሊቅ ስለሆነ በዚያ የሚያተኩር ነው። ብዙዎች እንግዲህ ቅዱስ ያሬድ ሲነሳት

ብዙዎች ትዝ የሚላቸው ስለ ዜማው ነው። ስለ ጽንሰ ሀሳቡ፣ ስለ ፍልስፍን ነው። ስለ ኃይለ ቃሉ እንኳን ተራው ምእመን ላይ ቀርቶ ከትልልቅ ሰዎች ተማርንም በሚሉ ሰዎች አልዳሰሱትም። እና እኔ ቅዱስ ያሬድ በተወለደበት ሀገር ባይተዋር ሆኗል ብዬ አስባለሁ። ሌላስ ሊቀ ጉባኤ ጌታውን ደምጸ ከቅዱስ ያሬድ የምንማረው ምን አለ? ወንድሞቼ ሆይ

ሰውን መጥላት ምን ይጠቅመናል? ወንድምን የሚጠላ ሁሉ ነፍሰ ገዳይ ነውና ባለህበት ጸንተህ ቁም፣ ተረጋጋ፣ አትታወክ፣ አትጨነቅ፣ ለዘላለምም አትታወክ። በእግዚአብሔር መሰረት ላይ የታነጸ ሰው ጥፋትና ጉስቁልና የለበትም። የክፎች ምክራቸውም ሆነ ስራቸው አያስጎምጅህ። አንተ ግን እግዚአብሔር በጎ በጎ ነገር ያደረገልህም ብቻ አስብ በማለት በኑሮ ሂደት

ማህበራዊ ቀውስ የገጠማቸውን የተጨነቁትን አካላት በዜማው ሲያጽናና ሲያረጋጋ እናገኘዋለን። ቅዱስ ያሬድ እንዲሁም የሀብታዊ ሁኔታም የሚመለከት ነው። በእውነት በጣም የሚያረጋጋ ነው። ሊቀ ጉባኤ በጣም በጣም ብዙ ነገር የፍልስፍናው፣ የስነ ከዋክብት፣ የህግ፣ የታሪክ፣ የመልክዓ ምድር ሁኔታ እንደዚሁም ደግሞ ዛሬ አለም ለደረሰበት የዜማ የተፈጥሮ ሳይንስና የማህበራዊ ህይወት ፍልስፍና መሰረት ነው ሊያስብሉ የሚችሉ

ብዙ ሰማያዊ ሰነዶችን ትቶልን ያለፈ ሊቅ ነው ቅዱስ ያሬድ። ስለዚህ ቅዱስ ያሬድ ለኢትዮጵያ ሆነ ለቤተ ክርስቲያን ጌጧ ነው እና ይሄ ጌጥ የሆነውን ሊቅ ግን ብዙ አልተባለለትም ብዬ ስላሰብኩኝ ነው ይህንን እንግዲህ መጽሐፍ ለማዘጋጀት የቻልኩት።

አመሰግናለሁ ሊቀ ጉባኤ። እንግዲህ ከመጽሐፉ እያየን እያነበብን ውይይታችንን ወደፊት እንቀጥላለን ማለት ነው። እርስዎም እንዳሉት ቅዱስ ያሬድ ብዙ ብዙ ያልታወቁለት ብዙ ያልተገለጹለት ስራዎች አሉ። በእነሱ ላይ እናተኩራለን። ለዛሬ በዚሁ ይብቃኝ። ደህና ሁኑ።

sona te sende he he i love engte alchalam andate tanas be shna salmesh balal ichlema you missala forke for deine led hier sende

አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀልላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን

አዎ ውድ አድማጮች፣ የዛሬውን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት። ታዲያ ከማጠቃለያ ዜናውን ባብ በኋላ እመለሳለሁ። እስከዚያው ግን ቆንጂ ስታውቅበት ውብቃ

ሲላል ጨዋታ ያቺ ቆንጆ ስት ቆንጆ አንተቤታ የኔናት ለማለ ከቤ ሲያምል አንደበቷ ፈልቃ የቃላት ማዕበ የፍቅር ቃል ዘርታ ታውቃለች መደለል ደልላ ሸንግላ አረፈይ ስንቱን

አድማጮች አሁን የዜና ማጠቃለያ እናነባለን። ዩናይትድ ስቴትስ ከኢራን ጋር ያለውን ውጥረት ለማርገብ ስትል ካለምንም ቅድመ ግዴታ ከኢራን ጋር የመነጋገር ፍላጎት እንዳላት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ኢራን ግን ለድርድር ብዙም ተስፋ አላሳየችም። ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ አሜሪካ የሜክሲኮን ጉዳይ አብቅቶላታል ብለዋል። በዩናይትድ ስቴትስ ጥገኝነት ለመጠየቅ ወደ አሜሪካ ድንበር የሚያመሩትን

የማዕከላዊ አሜሪካ ፍልሰተኞችን ባለማቆሟ ዩናይትድ ስቴትስን ጎድታለች ብለዋል። ወደ ዩናይትድ ስቴትስ ለመግባት ቪዛ ማለት የይለፍ ፈቃድ ለማግኘት ማመልከቻ የሚያስገቡት ከሞላ ጎደል ሁሉም የማኅበራዊ ሚዲያ የስልክና የኢሜይል አድራሻቸውን እንዲያቀርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚጠይቅ ታውቋል። ቻይና ከ30 ዓመታት በፊት ቤጂንግ ውስጥ በቲያንአንመን አደባባይ

በዲሞክራሲ ደጋፊ ተቃዋሚዎች ላይ የወሰደችው እርምጃ ትክክል ነበር በማለት ተከላክላለች። የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ

ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በሚቀጥለው የራዲዮ መጽሔት ይመለሳል። ለአሁኑ በዚሁ ተሰናበትን። ሰላም፣ ደህና አደሩ።